በመጀመሪያ አርዕስተ ዜናው። ቀላል የባቡር አገልግሎት ዛሬ ለመጀመሪያ ጊዜ አዲስ አበባ ውስጥ ለተጠቃሚዎች አገልግሎት መስጠት ጀመረ። የሊቢያ የባህር ጠረፍ ጠባቂዎች ቢያንስ 215 የባህር ላይ ስደተኞችን ዛሬ ከመስመጥ መታደጋቸውን ገለጡ። የየመን ሁቲ አማጺያን ዛሬ ስድስት የውጭ አገር ታጋሾችን መልቀቃቸው ተገለጸ። አንድ ዓመት ባልሞላ ጊዜ ውስጥ ዛሬ በግሪክ ዳግም ምክር ቤታዊ ምርጫ ተካሄደ። ዜናው በዝርዝር ከሰሃራ በስተደቡብ ከሚገኙ ሀገራት የመጀመሪያው ዘመናዊ ቀላል የባቡር አገልግሎት ዛሬ አዲስ አበባ ውስጥ ስራ መጀመሩን የፈረንሳይ ዜና አገልግሎት ጠቀሰ። በመቶ የሚቆጠሩ የአካባቢው ነዋሪዎች ዛሬ የመጀመሪያዎቹ ተሳፋሪዎች ለመሆን ለሰዓታት ተሰልፈው ተራ ሲጠብቁም ተስተውሏል። የቀላል ባቡሩ አገልግሎት በመዲናዋ እስከ 60 ሺህ መንገደኞችን በቀን የማመላለስ አቅም እንዳለው ተገልጿል። ለዚህ ፕሮጀክት ወጪ የተደረገው 475 ሚሊዮን ዶላር ሲሆን ከዚህም 85 ከመቶ ያህሉን ወጪ የሸፈነው ኢክሲም የተባለው የቻይና ባንክ ነው። 34 ኪሎ ሜትር ርቀት ያላቸው ሁለት መስመሮችን የገነባው የቻይና የባቡር ምህንድስና ኮርፖሬሽን መሆኑን የዜና አውታሩ አክሎ ጠቅሷል። የትራንስፖርት ሚኒስትር አቶ ወርቅነህ ገበየሁ የቀላል ባቡሩ ዓላማ ንግድ እንዳልሆነና የመጓጓዣ ክፍያውም ርካሽ በመሆኑ አነስተኛ ገቢ ያላቸው ሰዎችንም ተጠቃሚ እንደሚያደርግ ገልጸዋል። ባለስልጣናት በኤሌክትሪክ እጥረት የቀላል ባቡሩ አገልግሎት እንደማይቋረጥም ቃል ገብተዋል። የቀላል ባቡሩ ዛሬ በይፋ ለሕዝብ አገልግሎት መስጠት የጀመረው ከፒያሳ ጊዮርጊስ እስከ ቃሊቲ ባለው መስመር ላይ ነው። የሊቢያ የባህር ጠረፍ ጠባቂዎች ከሁለት የጎማ ጀልባዎች ቢያንስ 215 የባህር ላይ ስደተኞችን ዛሬ ከመስመጥ መታደጋቸውን ገለጹ። ከተረፉት መካከል ከ50 በላይ የሚሆኑት ሴቶች ሲሆኑ የአምስት ዓመት ልጅም ትገኝበታለች ተብሏል። ጣሊያን ትናንት በሜዲትራኒያን ባህር በኩል አድርገው ወደ አውሮፓ ጉዞ የጀመሩ ከ4500 በላይ ስደተኞችን ከዛው ከሊቢያ ባህር ዳርቻ ከመስመጥ ማትረፏን አስታውቃ ነበር። የጣሊያን የባህር ኃይል እንደገለጸው ሰዎቹን ለማትረፍ ቅዳሜ ዕለት በበርካታ መርከቦች 21 የነፍስ አድን ተልዕኮ አካሂዷል። በጀልባዎች ላይ የነበሩት ስደተኞች የኤርትራ፣ የናይጄሪያ፣ የሶማሊያ፣ የሊቢያ፣ የሶሪያ ዜጎችና ሌሎች ምዕራብ አፍሪቃውያን እንደነበሩ ተገልጿል። በሌላ ዜና የግሪክ የሌስፎስ ደሴት አቅራቢያ አንድ የስደተኞች ጀልባ ሰምጣ፣ ሀያ ስድስት ሰዎች የደረሱበት አልታወቀም። የግሪክ ባህር ኃይል ሌሎች 20 የሚጠጉ ሰዎችን ከመስመጥ ማዳኑን ገልጿል። በተጨማሪ ሌላ አንድ የስደተኛ ጀልባ ዛሬ ከንግድ ጀልባ ጋር ተጋጭታ ቢያንስ 13 ሰዎች ሰምጠው መሞታቸውን የቱርክ ባህር ኃይል አስታውቋል። ጀልባዋ ወደ ግሪክ የደሴት ዳርቻ ሌስፎስ እያቀናች ነበር። ናይጄሪያ ቦርኖ ግዛት ውስጥ የመንግስት ትምህርት ቤቶች መልሰው መከፈት ጀመሩ። የሀገሪቱ የጦር ባለስልጣናት እንዳስታወቁት በሀገሪቱ ሰሜን ምስራቅ ክፍል የቦኮ ሀራም አማጽያን በርካታ ከተሞችን ከተቆጣጠሩ በኋላ በአካባቢው በሚገኙ ትምህርት ቤቶች ከሁለት ዓመታት በፊት የመማር ማስተማሩ አገልግሎት ተቋርጦ ነበረ። ቅዳሜ እለት ጎዛ ከተማ የሚገኘው ትምህርት ቤት ዳግም ተከፍቷል። የጦር ቃል አቀባይ ኮሎኔል ሳኒ ኩካ ሼካ ኡስማን ትምህርት ቤቶች ዳግም መከፈት ሲጀምሩ፣ ጦሩ ደግሞ በአማጽያን እጅ ስር የሚገኙ አካባቢዎችን መልሶ በቁጥጥር ስር ለማዋል ይሞክራል ሲሉ ገልጿል። ይህ በእንዲህ እንዳለ ዛሬ ሁለት ወጣት አጥፍቶ ጠፊዎች ሰሜን ካሜሩን ውስጥ ጥቃት አደርሰው ሶስት ሰዎች መገደላቸው ተዘግቧል። ጥቃቱን ያደረሰው ከናይጄሪያ በተነሱ የቦኮ ሀራም አማጽያን መሆናቸው ተገልጿል። አድማጮች በመከታተል ላይ የምትገኙት ከዶቼቨል የሚተላለፈውን የዓለም ዜና ነው። የየመን ሁቲ አማጽያን ዛሬ ስድስት የውጭ አገር ታጋቾችን መልቀቃቸው ተገለጸ። ታጋቾቹ ሶስት አሜሪካዊ፣ ሁለት ሳውዲ አረቢያዊና አንድ ብሪታንያዊ እንደሆኑ የአማጺው ቡድን ባለስልጣናትና የጸጥታ አስከባሪዎች አስታውቀዋል። የውጭ ዜጎቹ ነጻ የወጡት ለስድስት ወር ገደማ በአማጺው ቡድን በእስር ላይ ከቆዩ በኋላ ነው። ስድስቱ ማንነታቸው በይፋ ያልተገለጸ የውጭ ዜጎች ከየመን መዲና ሰንዓ ወደ ኦማን መወሰዳቸው ተመልክቷል። ኦማን ታጋቾቹ እንዲፈቱ ስትደራደር ቆይታለች። የሁቲ ባለስልጣናት ታጋቾቹ የታሰሩበትን ምክንያት ለመግለጽ ፍቃደኛ አልነበሩም። እንደዛም ሆኖ ከእነዚህ ሰዎች አንዱ ጋዜጠኛ እንደነበርና ወደ ሀገሪቱ በሕገወጥ መንገድ ገብቶ ለሚመለከተው ክፍል ሳያሳውቅ መስራቱ ተገልጿል። የመን ውስጥ በሺያ ሁቲ አማጽያንና ወደ ሳውዲ አረቢያ በተሰደዱት ፕሬዚዳንት ሀዲ የሱኒ ተወካዮች ዘንድ ለወራት የዘለቀ የእርስ በእርስ ግጭት ሰፍኗል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ዛሬ ከጀርመን አቻቸው ፍራንክ ቫልተር ሽታይንማየር ጋር በርሊን ውስጥ ተገናኝተው ይነጋገራሉ። የሁለቱ ሚኒስትሮች የመወያያ ዋና አጀንዳ የሶሪያ ወቅታዊ ሁኔታ እንደሆነ በርሊን የሚገኘው የውጭ ጉዳይ ሚኒስቴር መስሪያ ቤት አስታውቋል። ሌሎቹ የመወያ ርዕሳ ጉዳዮች የአውሮጳ የስደተኞች ቀውስና ወቅታዊ ዓለም አቀፋዊ የፖለቲካ ጥያቄዎች ይሆናሉ ተብሏል። ይሄ የኬሪ የበርሊን ጉብኝት በሶሪያ ለሰፈነው ጦርነት መፍትሄ ለማፈላለግ አዲስ ሙከራ መሆኑ ነው። ይህ በእንዲህ እንዳለ ሩሲያ ለሶሪያ ፕሬዝደንት ባሻር አልአሳድ በምትሰጠው ድጋፍ በምዕራባውያን ዘንድ በተደጋጋሚ ትተቻለች። እንደ ምዕራባውያን ከሆነ ለሶሪያ መፍትሄ የሚገኘው አሳድ ስልጣን ሲለቁ ብቻ ነው። በጀርመን ጎረቤት ሀገር ኦስትሪያ ቅዳሜና እሁድ ብቻ 13 ሺ የሚጠጉ ስደተኞች መግባታቸው ተገለጸ። ዛሬ ብቻ ሌሎች 7 ሺ ያህል ስደተኞች በኦስትሪያና ሃንጋሪ ድንበር በኩል አድርገው ወደ ሀገሪቱ ይገባሉ ተብሎ እንደሚጠበቅ ፖሊስ አስታውቋል። ዛሬ ጠዋት ከክሮሺያ ወደ ሃንጋሪ የገቡ 2000 የሚጠጉ ስደተኞች በእግራቸው ወደ ኦስትሪያ ጉዞ መጀመራቸው ተገልጿል። በሌላ በኩል በስሎቫኒያ በኩል አድርገው ወደ ኦስትሪያ ለመግባት የሞከሩ ስደተኞችን የኦስትሪያ ፖሊስ እንዳይገቡ ከልክሏል። በግሪክ ዛሬ ምክር ቤታዊ ምርጫ ተካሄደ። አንድ ዓመት ባልሞላ ጊዜ ውስጥ በግሪክ ምክር ቤታዊ ምርጫ ሲካሄድ የሁለተኛ ጊዜው ነው። በቁጠባ መርሃ ግብር ከዩሮ አባል ሀገራት ጋር ክርክር ውስጥ በነበረችው ግሪክ አስር ሚሊዮን የሚጠጋ ሕዝብ ለምርጫ ጥሪ ደርሶታል። ይሁንና የሕዝቡ የምርጫ ተሳትፎ ከፍተኛ እንዳልነበር ተስተውሏል። ጊዜያዊ የምርጫ ውጤት ዛሬ ማምሻውን ይጠበቃል። እንደ አንድ የመጨረሻው የሕዝብ መጠይቅ ከሆነ ግን ምርጫው ከፍተኛ ፉክክር የሚታይበት ነው። ከስልጣናቸው በገዛ ፍቃዳቸው የተነሱት የቀድሞ የግሪክ ጠቅላይ ሚኒስትር አሌክሲስ ሲፕራስ የሚመሩት ስግራ ዘመሙ ሲሪዛ ፓርቲና ወጋ አጥባቂው የኒያ ዲሞክራቲያ እጩ ኢቫንጋሎስ ማይማ ሪኪስ መካከል ፉክክሩ መጠናከሩ ተገልጧል። አንዱ ፓርቲ አብላጫ ድምጽ ማግኘቱ አጠያቂ በመሆኑ ምናልባትም ከዛሬ ምርጫ ውጤት በኋላ በግሪክ ጥምር መንግስት መመስረቱ የግድ አስፈላጊ መሆኑ አይቀርም ተብሏል። ይህ ዶችቨለ ነው። አድማጮች፣ ዜናው ከማብቃቱ በፊት ርዕሶቹ በድጋሚ ንሆ ቀላል የባቡር አገልግሎት ዛሬ ለመጀመሪያ ጊዜ አዲስ አበባ ውስጥ ለተጠቃሚዎች አገልግሎት መስጠት ጀመረ። የሊቢያ የባህር ጠረፍ ጠባቂዎች ቢያንስ 215 የባህር ላይ ስደተኞችን ዛሬ ከመስመጥ መታደጋቸውን ገለጡ። የየመን ሁቲ አማጽያን ዛሬ ስድስት የውጭ አገር ታጋቾችን መልቀቃቸው ተገለጸ። አንድ ዓመት ባልሞላ ጊዜ ውስጥ ዛሬ በግሪክ ዳክም ምክር ቤታዊ ምርጫ ተካሄደ። ዜናው አበቃ። በእኔ በኩል መልካም ምሽት።